ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። ደብረታቦር የተገለጸው ትንደፀሃይ በተየታየው በአገራችን ኢትዮጵያ ባህላዊና ሃይማኖታዊ አንድምታን አጣምረው ከሚከበሩ በዓላት መካከል በየአመቱ ነሐሴ አስራ ሶስት ቀን የሚከበረው የደብረ ታቦር ቡሄ ወይም ሆያ ሆዬ በዓል ነው። በዓሉ ደብረታቦር የሚለውን ስያሜ ያገኘው ከሃይማኖታዊው አንድምታ አንጻር በመመስረት ነው። በታላቁ መጽሐፍ አዲስ ኪዳን ክፍል ወንጌላውያኑ እንዳሰፈሩት ከሆነ ኢየሱስ ክርስቶስ ደቀ መዛሙርቱ የሆኑትን ጴጥሮስን፣ ዮሐንስንና ያዕቆብን ወደ ደብረታቦር ተራራ ይዞ ይወጣል። ሳያስቡትም በድንገት መልኩና ልብሱ ወደ ብርሃንነት ይለወጣል። ደቀ መዛሙርቱ በዚህ ተደንቀውና ተደናግረው ሳሉ ሙሴን ከሙታን ዓለም እንዲሁም ኤልያስን በሕይወት እያለ ከተሰወረበት ዓለም አቅርቦ ሁለቱም እንዲገለጡና ከእርሱ ጋር ሲነጋገሩ ደቀ መዛሙርቱ እንዲያዩ አድርጓል። በዚህም ሳይወሰን መጥምቆ ዮሐንስ ኢየሱስ ክርስቶስን በዮርዳኖስ ባህር ሲያጠምቅ በድንገት ከሰማይ እንደተሰማው አይነት ድምፅ የምወደው ልጄ ይህ ነው ሲል እንደገና ለደቀ መዛሙርቱ ተገልጿል። በዚህ በመደናገጥና በመደሰት ስሜት ሆነው ደቀ መዛሙርቱ ኢየሱስን በዚያ ድንኳኖቹን ሰርተው መኖር ይችሉ ዘንድ እንዲፈቅድላቸው መጠየቃቸውን የአዲስ ኪዳን ወንጌላውያኑ ጽፈዋል። ይህንንም መጽሐፍ ቅዱሳዊና ሃይማኖታዊ ታሪክ በመከተል የምስራቃውያን ኦርቶዶክስ፣ የሮማን ካቶሊክና የአንግሊካን ቤተ ክርስቲያናት አማንያን ቀኑን ያስቡታል፣ ያከብሩታል። ከዚሁ ተያይዞ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን በዓሉን በታላቅ ድምቀት ታከብረዋለች። በደብረ ታቦር ተራራ ኢየሱስ ክርስቶስ ራሱን እንደ ብርሃን ነጸብራቅ አብርቶ ማሳየቱን ምክንያት ለማድረግም በየአብያተ ክርስቲያናቱ እንዲሁ በአማንያኑን ቤት የችቦ ማብራት ስነ ስርዓት ይደረጋል። የበዓሉን ባህላዊ አንድምታ ስንመለከት ደግሞ ታዳጊ ወጣቶች የቡሄ ወይም ሆያ ሆዬ በዓልን በማለት የሚያከብሩት ነው። በከተማም ሆነ በገጠር የሚያከብሩ የህብረተሰብ ክፍሎች ለበዓሉ አከባበር ዘለግ ያለ ቅድመ ዝግጅቶችን ያደርጋሉ። በዓሉ ሊቃረብ ቀናት ሲቀሩትም ጀምረው በገደል ወይም በቀያቸው አቅራቢያ ሆነው የሚያጮሁትን ከዛፍ ልጥ የሚዘጋጅ ጅራፎች ለበዓሉ የሚበሩ ችቦዎችን ማዘጋጀት የታዳጊዎቹ የስራ ክፍል ነው። ወላጆችም እንዲሁ የቡሄ ሙልሙል ዳቦን በኮባ ቅጠል ጠቅልለው በኩበት እሳት ከላይና ታች አብስለው ከልዩ ጣዕሙና መዓዛው ጋር ያዘጋጁታል። ከበዓሉ ዋዜማ የሚጀምረው የሆያ ሆዬ ጭፈራም ቀዳሚ ሽልማቱ ያው ጣፋጩ የቡሄ ዳቦ ነው ታዳጊ ወጣቶቹ የሚጀምሩት ጭፈራ የሚጠናቀቀው እንኳን አደረሳችሁ ልጆቼ፣ ተባረኩ በጣም ደስ ይላል፣ እደጉ ተመንደጉ፣ አመት አመት ያደረሳችሁ በሉችን፣ ያዙ እንዳትጣሉ እኩል ተከፋፈሉ፣ በሉ ደህና ዋሉ ነው። ምንም እንኳን የሆያ ሆዬ ጨፋሪዎች ሽልማት በቡሄ ዳቦ ቢጀመርም በከተማም ሆነ በገጠር በዚሁ የሚያበቃ አይሆንም። በገጠር የሚኖሩ ኮበሌዎች አባወራውንና እማወራዋን ቃል በማስገባት እህል እንዲሰፈርላቸው ያደርጋሉ። ሸጠው ብረት ወይም ጠመንጃ ሊገዙበት ወይም ደግሞ ለጎጆ መውጫ ጥሪት ያጠራቅሙበት። በከተማም ቢሆን ጨፋሪዎቹ የሚሰጣቸውን ገንዘብ በማጠራቀም የሚፈልጉትን የሚያደርጉበት እና ለአብዛኞቹ ደግሞ ለህይወታቸው የመጀመሪያ የሆነውን የኪስ ገንዘብ የሚያጠራቀሙበት ነው። ከዚህ ባለፈ ግን በዓሉ የሚሰጠው የበዓል ስሜት፣ የጓደኝነት ስሜት፣ ውድድር፣ ደስታ፣ ነፃነት የሚያጠናክርና የሚያጎናጽፍ ነው። በርካታ ጎልማሶች ዛሬ ላይ ሆነው ወደ ኋላ ዞር ብለው ህይወታቸውንም ሲቀኙ ካሳለፏቸው መልካም የልጅነት ጊዜያት መካከል እንደ አንዱ መዘው የሚያወጡት መልካም ትዝታን አስቀምጠው የሚያልፉበት በዓል ነው። የደብረ ታቦር ቡሄ ወይም ሁያ ሆዬ በዓል ምንም እንኳን ለውጭ ሀገር ስንኖር ከዋዜማው ጀምሮ በማለዳም ጭምር ደጃችንን እያንኳኩ በልጅነት ቃጭል ድምጻቸው ሆያ ሆዬ የሚሉ ታዳጊ ወጣቶች ባይኖሩንም በልጅነት በመኖርና የክዋኔው አባል በመሆን ያካበት ነው የህይወት ልምድ ከአድማስ ባሻገር ይዞን እንደሚሄድ ሳይታለም የተፈታ ነው። በነገው ዕለት የሚከበረውን የደብረ ታቦር ቡሄ ወይም ሆያ ሆዬ በዓል ለምታከብሩ ሁሉ መልካም በዓል ይሁንላችሁ። ለኤስቢኤስ ራዲዮ مارتا سكاو كاس ديال